This of America be <laughs> yeah, away. America Dems Radio. Tabiano. When you come after Americans, we go after you. The American ayseten nesus niyamin matabajo alin. የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በትናንትና እለት ለሁለት የአገሪቱ ምክር ቤት አባላትና ለአሜሪካ ካሰሙት የመጨረሻ አመታዊ ማለት ስቴት ኦፍ ዘ ዩኒየን የተሰባለው ንግግራቸው የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስና በትንታኔ ዝግጅት እናቀርባለን። ስለማፈናቀል እኮ አላወሩም። ይሄ አዲስ አበባ ማስተር ፕላን እኮ የኦሮሞ ህዝብ እየጠላው፣ የኦሮሞ ወጣቶች እየጠሉት አርሶ አደሩ ስለሚያፈናቅል እንጂ ማስተር ፕላኑን ብቻ አይደለም። በወቅታዊ ዘገባ የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበሩ ዶክተር መረራ ጉዲና ለኦሮሞ ህዝብ ዲሞክራሲያዊ ድርጅት ውሳኔ የሰጡት የሰጡት መልስ ከአብይ ርዕስ በኋላ ይቀርባል። በዚሁ ተያያዥ ርዕስ የኦሮሞ ህዝብ ዲሞክራሲያዊ ድርጅት የኦህዴድ ማዕከላዊ ኮሚቴ የአዲስ አበባና የፍንፍኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ በሙሉ እንዲቆም ወስኗል። የዚህንም ዝርዝር ይዘናል። ከምሽቱ ዜና መካከል አዎ በእርግጥም የፕሬዝዳንት ኦባማ ስቴት ኦፍ ዘ ዩኒየን የትናንት ማታው ንግግር ኢራን ያገተቻቸውን አስር የዩናይትድ ስቴትስ የባህር ኃይል ቀዛፊዎች መልቀቋና ካሜሩን ደግሞ ውስጥ የደረሰ የአጥፍቶ ጠፊ አደጋ አስር ሰዎች ገድሎ ሌሎች ከ12 በላይ እንዳቆሰለ የሚገልጡ ዜናዎች ይዘናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። አድማጮች ጤና ይስጥልን፣ እንደምናመሻችሁ። የዛሬ ረቡዕ ጥር 4 2008 ዓ ም አስተናጋጆቻችሁ አሉላ ከበደና አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ ነች። የስርጭት መሐንዲሱ ደግሞ ከርስ ባይነም። እስከ ምሽቱ አራት ሰዓት አብራችሁን አምሹን እንላለን። በቅድሚያ ግን የዕለቱን የዓለም ዜና በመግቢያችን ላይ እንደገለጽነው ፕሬዚዳንት ባራክ ኦባማ ሰባተኛውንና የመጨረሻውን ስቴት ኦፍ ዘ ዩኒየን ማለትም የአገሪቱን ማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታዎች የሚገልጸው ንግግራቸውን ትናንት ማታ ለአሜሪካ ህዝብ ለሁለቱም የምክር ቤት አባሎች አሰምተዋል። ፕሬዚዳንት ኦባማ በምክር ቤቱ ተወካዮች ፊት ያደረጉት አንድ ሰዓት ያህል የፈጀ ንግግር ያተኮረው በስልጣን ዘመናቸው ባከናወኗቸው እና በወደፊቱ ራዕያቸው ላይ እንደነበር ተወስቷል። በንግግራቸው መነሻ ገደማ የአሜሪካ ኢኮኖሚ አሽቆልቁሏል ብለው የሚያምኑ ካሉ ተረት ተረት ነው የሚያወሩት ሲሉ የጀመሩት ኦባማ ከ14 ሚሊዮን በላይ አዳዲስ የሥራ ዕድሎች መፈጠራቸውን የሥራ ዕጡ ቁጥርም በግማሽ መቀነሱን ተናግረዋል ፕሬዚዳንቱ ከዚህ ሌላ በሃይማኖትና በዘር ላይ የተመሠረተ ፖለቲካ የሚያራምዱትንም አውግዘዋቸዋል ፖለቲከኞች የእስልምና ሃይማኖት ተከታዮችን ከዘለፉ መስጊዶችን ከመዘበሩ ወይም ከተመዘበሩ ወይም ሕፃናት ከተዋከቡ ጤናማ አይደለንም ማለት ነው። ትክክልም አይሆንም። በመላው ዓለም ፊት ያጋልጠናል። ዓላማችንን ከግብ ለማድረስም አያስችለንም። እንደ አገርም ማንነታችንን ጥያቄ ውስጥ ያስገባዋል። ፕሬዚዳንት ኦባማ በትናንት ዕለት ያደረጉት ንግግር በተመለከተ ቀደም ሲል እንደገለጥ ነው፣ በዕለቱ አብይ ርዕስ እንዲሁም ደግሞ በልዩ ልዩ የትንታኔና የውይይት ዝግጅቶች እናክላለን። ኢራን ያገተቻቸውን አስር ዩናይትድ ስቴትስ የባህር ላይ ቀዛፊዎች በዛሬው ቀን መልቀቋን ዩናይትድ ስቴትስ አረጋገጠች። የአሜሪካ መከላከያ ሚኒስቴር ፔንታጎን እንዳስታወቀው ዘጠኝ ወንዶችና አንዲት ሴት ያሉባቸው ቀዛፊዎች ቡድን በኢራን ቁጥጥር ስር በነበሩበት ወቅት የደረሰባቸው ጉዳት ስለመኖሩ የታየ ምልክት የለም። ባህር ኃይሉ ግን ምርመራውን ቀጥሏል። በሁለት ጀልባዎች ተሳፍረው ይጓዙ የነበሩት ቀዛፊዎች በትናንት ሁለት በፋርስ ባህረ ሰላጤ በተለይም በኩዌትና በባህሬን መካከል እንደነበሩ ነው ከዩናይት ስቴትሱ መቆጣጠሪያ ጣቢያ ጋር የነበራቸው ግንኙነት የተቋረጠው። የዩናይት ስቴትስ መከላከያ ሚኒስትር አሽ ካርተር የቀዛፊዎቹን መለቀቅ አስመልክተው አስሩም የባህር ኃይል አባሎቻችን ከኢራን በሰላም ወጥተው በአሁኑ ወቅት የዩናይትድ ስቴትስ ውስጥ መሆናቸውን አስደስቶኛል ነው ያሉት። ኢራን ባህረተኞቻችንን በአፋጣኝ እንድትለቅ ውጭ ጉዳይ ሚኒስትር ጆን ኬሪ ያደረጓቸው ዲፕሎማሲያዊ ጥረቶች ከልብ እንደሚያመሰግኑም ካርተር በመግለጫቸው አመልክተዋል። ለጉዳዩ አፋጣኝ መፍትሔ የሰጠችውን ኢራንን ያመሰገኑት ውጭ ጉዳይ ሚኒስትር ኬሪም በዚህ ጉዳይ ቅን ትብብራቸውን ያሳዩትን የኢራን ባለስልጣናት በሙሉ ከልብ አመሰግናለሁ ብለዋል። አክለውም ይህ ጉዳይ በቶሎና በአጥጋቢ ሁኔታ መከናወኑ ዲፕሎማሲ ለሀገራችን ሰላም፣ ደህንነትና ጥንካሬ አስተማማኝ ለማድረግ የሚጫወተውን ሚናም የሚያረጋግጥ ነው ብለዋል። ሰሜናዊ ካሜሮን ውስጥ በሚገኝ መስጊድ ላይ የደረሰ የአጥፍቶ ጠፊዎች ፍንዳታ አስር ሰዎች ገድሎ ከአስራ ሁለት በላይ እንዳቆሰለ ተገልጠ። አጥቂውም ከሟቾቹ ውስጥ መደመሩን የገለጡት የአካባቢው ባለስልጣናት ፍንዳታው ዛሬ ረቡዕ ማለዳ ላይ የደረሰውም ካሜሩንና ናይጄሪያ ድንበር አቅራቢያ ባለችው በኮሎፋላ ከተማ ውስጥ ነው ብለዋል። ለጥቃቱ በአሁኑ ወቅት ተጠያቂ ነኝ የሚል ወገን ባይቀርብም ከብዙና ከቀደሙ ሁኔታዎች በመነሳት በአካባቢው ከሚንቀሳቀሰው አክራሪ እስላማዊ ቡድን ከቦኮሃራም የተሰነዘረ ለመሆኑ አጠያይቅም ይላሉ ባለስልጣናት። ምስራቃዊ ዲሞክራቲክ ኮንጎ ሪፐብሊክ ውስጥ ተፈናቃዮች መጠለያ የነበረው ካምፕ በመዘጋቱና በመፍረሱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ድርጊቱን አወገዘ። መጠለያው በድንገት በመፍረሱና በመዘጋቱ ብዙ ሺዎች የሚቆጠሩ ተፈናቃዮች ሜዳ ላይ መፍሰሳቸውንም የድርጅቱ የሰብአዊ እርዳታ ማስተባበሪያ ቢሮ አመልክቷል። ኒክ ሎንግ ምስራቅ ኮንጎ ከሚገኘው ጎማ ለአሜሪካ ድምፅ የላከውን ዘገባ ትዝታብላቸው ታቀርበዋለች። በምስራቃዊ ኮንጎ ሰሜን ኪቡ ክፍለ አገር ከጎማ በስተምዕራብ ሰባ ኪሎ ሜትሮች ርቀት ላይ ከሚገኘው የሞኮቶ ካምፕ አራት ሺ ሶስት መቶ የሚሆኑ ስደተኞች እየለቀቁ ናቸው ብለዋል የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት የኦቻ ቃል አቀባይ ኒዳ በርገር ካምፑ ስለተቃጠለ ሰዎቹ ሌላ መጠለያ መፈለግ ግድ ሆኖባቸዋል። በአሁኑ ጊዜ ህዝቡ ወዴት እንደሄደ አናውቅም፣ ግን ሁኔታውን የሚከታተል አንድ ቡድን ወደ ሞኮቶ ልከናል ነው ያሉት። የክፍለ አገሩ ባለስልጣናት ለጸጥታ ያሰጋናል በማለት ካምፑን እንደሚዘጉ ከአንድ ሳምንት በፊት ማሳወቃቸውን በርገር አስታውሰዋል። የክፍለ ሀገሩ ባለስልጣናት በአንደኛው ጎጆ ውስጥ ጠመንጃ ያገኘን። መሳሪያ መኖሩ ካምፑ የሲቪሎች መጠለያ ነው ከሚለው ህግ ጋር ይጣረዛል በማለት እንደሚዘጉት ገልጸውልን ነበር ብለዋል። የሆነ ሆኖ በኮንጎ ዲሞክራሲያዊት ሪፐብሊክ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት ኃላፊ ረኔ ፖልሰን የካምፑ መዘጋት ለአደጋ የተጋለጡ ተፈናቃዮች ላይ የተፈጸመ የጅምላ ቅጣት ነው ብለዋል። ኦቻና ሌሎች የተራዶ ድርጅቶች ካምፑን ከመዝጋት ለማዳን ጥረት አድርገው እንደነበርም ታውቋል። ሰሜን ኪቡ በመንግስትና በተለያዩ የታጠቁ ኃይሎች መካከል በሚካሄድ ፍልሚያ ለአመታት በአመፅ ስትናወጥ መቆየቷ ይታወቃል። በአካባቢው ከስድስት መቶ ሺህ በላይ ሰዎች ተፈናቅለው እንደሚገኙም ተነግሯል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አንድ የቱርክ ባለስልጣን ዛሬ እንደገለጡት ትናንት ማክሰኞ ኢስታንቡል ውስጥ በደረሰውና ለአስር ሰዎች ሞት ምክንያት በሆነው የአጥፍቶ ጠፊዎች ጥቃት አንድ ተጠርጣሪ በቁጥጥር ስር ውሏል። የአገር ውስጥ ሚኒስትር ኤፍካን አላ ስለ ሁኔታው ሲናገሩ ተጠርጣሪው በቁጥጥር ስር የዋለው ትናንትናውኑ ማምሻው ላይ መሆኑን ከመጥቀስ ባለፈ የግለሰቡን ማንነትም ሆነ ለጥርጥር የዳረገው ምን እንደሆነ አላብራሩም። ሚኒስትሩ አላ በቁጥጥር ስር የዋለው ተጠርጣሪ በቱርክ የይፈለጋል መዝገብ ውስጥም እንደሌለበት ተናግረዋል። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ዎልተር ስታይንማየር በርሊን ውስጥ ለጋዜጠኞች በሰጡት ቃል ከሟቾች መካከል ቢያንስ ስምንቱ ከቆሰሉት ደግሞ ዘጠኙ ጀርመኖች ናቸው ብለዋል። ከጥቃቱ በኋላ ቶሎ ብለው ወደ ኢስታንቡል የሄዱት የጀርመኑ የአገር ውስጥ ሚኒስትር ቶማስ ደ ማይዛየር በበኩላቸው በተለይ ጀርመኖችን ኢላማ ያደረገ ጥቃት ስለመኖሩ ግልጥ ነገር የለም ብለዋል። እናም ወደ ቱርክ ለመሄድ የሚያስፈራ አንዳች ነገር እንደሌለ ነው የተናገሩት። የቱርክ ባለስልጣናት ዛሬ ባካሄዱት አሰሳ ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን አያሌ አባላት በቁጥጥር ስር እያዋሉ ሲሆን ከእነዚህም ውስጥ ሶስት ሩሲያውያን ይገኙባቸዋል። በመጨረሻም በምስራቅ አፍጋኒስታን ባለስልጣናት መግለጫ መሠረት የፓኪስታን ቆንስላ በሚገኝበት ጃላላባድ ውስጥ የተካሄደ የጠመንጃና የቦምብ ጥቃት ሶስት ሲቪሎችን ጨምሮ ሰባት የደህንነት አባሎችን ህይወት ለመጥፋት ምክንያት ሆኗል። ለግድያው ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን አባላት ኃላፊነት መውሰዳቸውን ገልጠዋል። የአፍጋንስታን ፖሊሶችና የአይን ምስክሮች እንደገለጡት ከሆነ በከባድ ተኩስና ፍንዳታ የጀመረውና የፓኪስታኑ ቆንስላ መስሪያ ቤት አጠገብ የተካሄደው ጥቃት በአቅራቢያው ደግሞ ሆስፒታሎችና በርካታ ትምህርት ቤቶች እንደነበሩም ተመልክተዋል። አድማጮች ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ቀዳሚውን የምንዳስተዋወቅ ነው። የዕለቱ አብይ ርዕስ ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትናት ማታ ስለ ሀገሪቱ ሁኔታ የሚገመግመውን ሰባተኛውንና የስልጣናቸው የመጨረሻ ዓመት የሆነውን ንግግራቸውን አሰምተዋል። ፕሬዚዳንቱ በህግ መምሪያና በህግ መወሰኛው ምክር ቤት አባላት ፊት ቀርበው ባደረጉት ንግግር ስለ መጪው ዓመት ብቻ ሳይሆን ስለ ቀጣዮቹ አምስት ዓመታትና ከዚያም ርቀው እንዲመለከቱ አስገንዝበዋል። የአሜሪካ ድምጿ ካሮሊን ፕርሱቲ ያጠናቀረችውን ዘገባ አዳነች ፍስሀ እየታቀርባለች። ፕሬዚደንት ኦባማ ስለ ሀገሪቱ ሁኔታ ባደረጉት የመጨረሻው ንግግራቸው ተስፋ አንጸባርቀዋል። ሀገሪቱ ካለምንም ብዥታ በእውነታ ላይ የተመሰረተ አመለካከት ያላት፣ ደግነትና ለጋስነት የማይለያት በአሁኑ ወቅት ደግሞ የአሸባሪነት ስጋት ያለባት ሀገር እንደሆነች ገልጸዋል። በአሜሪካ ላይ ስትነሱ፣ እኛም እንመጣባቸዋለን። አሸባሪዎቹ በፓሪስና በካሊፎርኒያ ጥቃት ያደረሱ ቢሆንም አገር በቀልና የውጭ ሀገራት አሸባሪዎች አደገኛነት እንዳለ ሆኖ የሀገራችንን ሕልውና አደጋ ላይ የመጣል ብቃት የላቸውም ብለዋል ፕሬዝደንት ኦባማ። ያም ሆኖ ግን የሪፑብሊካውያን የበላይነት የሰፈነበት ምክር ቤት እርምጃ እንዲወስድ ጥሪ አቅርበዋል። ይህ ምክር ቤት ይህን ጦርነት ስለማሸነፍ ጉዳይ አክብዶ የሚያይ ከሆነ ለወታደሮቻችንና ለመላው ዓለም መልእክት የማስተላለፍ ፍላጎት ካለው እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ላይ ወታደራዊ ኃይል ለመጠቀም መፍቀድ ይኖርበታል፣ በጉዳዩ ላይ ድምፅ መስጠት ይገባዋል። ፕሬዝደንት ኦባማ የዩናይትድ ስቴትስ ምክር ቤት በኩባ ላይ የጣለውን ማዕቀብ እንዲያነሳም ጠይቀዋል። ፓሲፊክን በሚመለከት ደግሞ ምክር ቤቱ የትራንስ ፓሲፊክ አጋርነት የንግድ ስምምነት እንዲያጸድቅ ጥያቄ አቅርበዋል። ፕሬዚደንት ኦባማ ስለ አሜሪካ ሁኔታ የሚገመግመው ንግግራቸውን ከማሰማታቸው በፊት በሁለት የአካባቢ ጥበቃ ጀልባዎች ላይ የነበሩ አስር አሜሪካውያን መርከበኞች በኢራን ታስረዋል። በኢራን ጉዳይ ጥርጣሬ የሚያንጸባርቀውን ምክር ቤት ከኢራን ጋር የተደረገውን የኒውክሌር ስምምነት ለማሳመን በወተወቱበት ወቅት እንኳን ስለ ታሰሩት መርከበኞች አላነሱም። ኢራን በአሁኑ ወቅት የኑክሌር ፕሮግራሟን ጋብ አድርጋለች። የዩራኒየም ክምችቷንም አርቃለች። ዓለም በዚህ መልክ ሌላ ጦርነትን አስወግዷል። የደቡብ ካሮላይና ክፍለ ግዛት አስተዳዳሪ ኒኬ ሃሊ በበኩላቸው ለፕሬዝደንት ኦባማ ንግግር የሪፑብሊካውያን ምላሽ ላይ የተመሰረተ ንግግር አድርገዋል። የዋይት ሃውስ ቤተ መንግሥት በተለየ አስተዳደር ላይ ሲሆን ያላቸውን ራዕይ አንጸባርቀዋል። እኛ የምናደርገው ዓለም አቀፍ ስምምነት በተቃራኒው ሳይሆን እስራኤል የምትደሰትበት ኢራን ግን የምትቃወመው ይሆናል ነበር ያሉት። የህዝብን ድምፅ በመከታተል ተግባር ላይ የተሰማሩት ሪፑብሊካዊ ማት ጋመን ፕሬዚደንት ኦባማ ስላቀረቧቸው ጥያቄዎች አቋማቸውን ገልጸዋል። ሪፑብሊካዊ ማት ጋመን ካቀረቧቸው ጥያቄዎች አንዳቸውም ቢሆኑ በተለይም በዚህ ምክር ቤት ከባድ እርምጃ ይወሰዳል ብለው የሚጠብቁ አይመስለኝም። ስላነሷቸው ነጥቦች እንደሚቆረቆሩ ለሕዝቡ ለማሳየት ይመስለኛል፣ ለወደፊት በሚታወሱበት ታሪክም ይመዘገባል። ፕሬዝደንት ኦባማ ትላንት ማታ ባደረጉት ሀገሪቱ ስለምትገኝበት ሁኔታ የሚገልጽ ንግግር፣ ዩናይትድ ስቴትስ በፖለቲካ አመለካከት መከፋፈል መቀጠሏ እንደሚያሳዝናቸው ገልጸዋል። ሆኖም ሪፑብሊካውያን የሚያሰሙትን አሉታዊ ንግግርንም ነቅፈዋል። ስለ አሜሪካ ኢኮኖሚ መዳከም የሚነገረው ሁሉ ባዶና የተጋነኑ የፖለቲካ ቃላት ናቸው። ሪፑብሊካዊው ፕሬዚዳንታዊ ተወዳዳሪ ዶናልድ ትራምፕ የፕሬዝደንት ኦባማን ንግግር ሕይወት አልባ የሆነ ደካማ ብለውታል። ሌላው ሪፑብሊካዊ ተወዳዳሪ ቴድ ክሩዝ ደግሞ ስለ ሀገሪቱ ሁኔታ የሚገልጽ ሳይሆን ሁኔታውን የሚያስተባብል ነው ብለዋል። ፕሬዝደንት ኦባማ ባደረጉት ንግግር ለማስተላለፍ የፈለጉት የፖለቲካ መልእክት አሜሪካውያን የሪፑብሊካውያንን ልፈፋ ችላ በማለት የወደፊቱን ትውልድ በሚመለከቱ ጉዳዮች ላይ እንዲያተኩሩ ማሳመን ነው። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ የአዲስ አበባና ፊንፍኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ በሙሉ እንዲቆም ወሰነ። ክልሉ ከአዲስ አበባ ክልሉን ከአዲስ አበባ ከተማ ጋር ያገናኛል የሚባለው ልዩ ጥቅምም በአጭር ጊዜ ምላሽ ያገኛል ብሏል መግለጫው ይህንኑ የአዲስ አበባ ከተማ ሥራ ዕቅድ ወይም ማስተር ፕላን በመቃወም በኦሮሚያ ከተሞች ከህዳር ወር አጋማሽ አንስቶ ተቃውሞ ሲካሄድ መቆየቱ ይታወቃል። በአንዳንድ ከፍተኛ ደረጃ ትምህርት ተቋማት ተቃውሞ አሁንም የቀጠለ ሲሆን የኢትዮጵያ መንግስት ወታደሮች ቢያንስ አንድ መቶ አርባ የሚደርሱ ተቃዋሚዎችን ገድለዋል የሚለው ባለፈው ሳምንት ዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዋች ባወጣው ዘገባ እየተመለከተ ነው። በሆዴድ መግለጫ መልስ የሰጡት የኦሮሞ ፌዴራላዊ ኮንግረስ መሪ ግን ውሳኔያቸው የህዝቡን ጥያቄዎች የሚመልሱ አይደለም ይላል መለስካቸው አመሃ ዝርዝሩን አድርሶናል ዛሬ ጠዋት በኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደተዘገበው ለጋራ ልማት የታሰበው የአዲስ አበባና ፍንፍኔ ዙሪያ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ ለሙሉ እንዲቆም የኦህዴድ ማዕከላዊ ኮሚቴ ውሳኔ ማስተላለፉን ይፋ አድርጓል ዘገባው አክሎ እንደገለጸው ማዕከላዊ ኮሚቴው ለሶስት ቀናት በአዳማ ከተማ ሲያካሄድ በቆየው አስቸኳይ ስብሰባ ነው ይህንን ውሳኔ ያስተላለፈው። በዜና ዘገባው ላይ እንደተመለከተው የወዲድ ማዕከላዊ ኮሚቴ በዚህ አስቸኳይ ስብሰባ ላይ የወሰናቸው ሌሎች ሁለት ዋና ዋና ጉዳዮችም ይገኛሉ። እነዚህም የኦሮሚያ ክልል ከአዲስ አበባ ማግኘት ባለበት ጥቅም ዙሪያ በሕገ መንግሥቱ በተቀመጠው አቅጣጫ በአጭር ጊዜ ምላሽ እንደሚሰጠው ማስታወቁና የክልሉ ከተሞችን ልማት ለማፋጠን በጨፌ ኦሮሚያ በጸደቀው የከተሞች ልማት አዋጅ አንዳንድ አንቀጾች ዙሪያም ህዝቡ ያነሳቸውን የግልጽነት ጥያቄዎች ለመመለስ የክልሉ መንግስት አዋጁ እንደገና በጨፌ እንዲታይ እንዲደረግ መወሰኑ ተመልክቷል። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዲድ ያስተላለፋቸውን ውሳኔዎችን በተመለከተ የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉድናን አስተያየታቸውን ጠይቀን ነበረ በእርሳቸው አመለካከትና አባባል ውሳኔው አስቂኝ ነው የተቀናጀው የልማት እቅድም ተሰርዟል አይልም ነው የሚሉት እንዲቆም ነው እንጂ ከዛሬ ጀምሮ ተሰርዟል የሚል ነገር የለውም አንድ እሱ ነው የኦሮሚያ ጥቅም ደግሞ የሚባለው ሀያ ሁለት ዓመታት እኮ ነው የቆየው። ሀያ ሁለት ዓመታት ከቆየ በኋላ ዛሬ ሲታነቁ ቅንጅት ዘጠና ሰባት ሲያንቃቸው ወደ አዳማ ያባረሩትን ዋና የኦሮሚያ ዋና ከተማ ባለው ወደ አዲስ አበባ ወደ ፍንፍኔ ተመለሱ እንዳሉ አሁን ስንጨነቁ ከ22 ዓመት በኋላ ይህንን አነሳን ነው። የዚያን ጊዜም ትዝለኛል በዚ አዲስ አበባ ከተማ ዋና ከተማ የኦሮሚያ ቢሮ ይውጣ በተባለበት ጊዜ የመጫና ቱለማ ኦሮሞዎች ታስሮ ተደብድቦ ብዙ ነገር ችግር ደርሶባቸው ነበር። ለነሱ ካሳ ምንም አይነት ነገር ሳይከፈል መልሰንላቸዋል የኦሮሞ ሕዝብ ደስ ይበል ብሎ በዛ ምክንያት የተደበደቡ ሰዎች፣ የታሰሩ ሰዎች፣ የተፈለጡ ሰዎች አውቃለሁ በስም ማለት ነው። ምንም ነገር ሳይደረጉ እንደዛ እንዳል ሁሉ ዛሬም መቶ አርባ ሰዎች ተገሎ ብዙ ሺዎች ቆስሎ በብዙ ሺዎች የሚቆጠሩ ከታሰሩ በኋላ የኦሮሞ ህዝብን ይህን ልናደርግልን ስለሆነ ከኔ ጋር ተባብራችሁ ተቃዋሚዎችን አሳዱልን የሚል አይነት ጥሪ ነው። እንዲሁም ቤንዚን መጨመር ነው የሚሆነው ማለት ነው። በህዝቡ ትግል ላይ በኦሮሚያ ክልል የሚገኙ ከተሞችን በአፋጣኝ ለማልማት የታወጀውን አዋጅ በተመለከተም ዶክተር መረራ ከህዝቡ ጥያቄ ጋር አይድም ባይ ናቸው። ድሮም ህዝቡ ሳያማክሩ ነው ያደረጉት። ገና ነው ተጠንቶ የሚሻሻለው። ሁለት ወር ህዝብ እንደዚህ እየታመሰ ከመንግስት ጋር እንደዚህ ችግር ውስጥ እየገባ ያንን ተሰብስቦ ምንም ለማድረግ ያልቻለ ትዝለኛል። የፓርላማ አፈ ጉባኤ ወርቅ እንኳን ቢያዘንብ ስራ ላይ አይውልም ስል የቆየ ሰው የዚያን ጊዜ ፓርላማውን ሰብስቦ የኦሮሞ ህዝብ እየተቃወመ ነው ምን ይሆናል ብሎ ሳይነጋገርበት ለምሳሌ ገና ፓርላማው ተሰብስቦ የማሻሻያ እንትኑን ያያል ነው፣ እሱም ገና ነው። ዛሬ ግን ህዝብ እየታሰረ ነው፣ እየሞተ ነው፣ እየተሰደደ ነው። ምን እያደረገ ነው? እንደገና ደግሞ እንዲቆም እናደርጋለን እናሻሽላለን ሲሉ ስለማፈናቀል እኮ አላወራሁም። ይሄ አዲስ አበባ ማስተር ፕላን እኮ የኦሮሞ ህዝብ እየጠላው አርሶ አደሩ ስለሚያፈናቅል እንጂ ማስተር ፕላኑን ብቻ አይደለም። ከኦህዲድ የወጣው የአቋም መግለጫ በመጨረሻ እንዳስገነዘበው የህዝቡን ትክክለኛ ጥያቄዎች ለግል የፖለቲካ ፍጆታ ለማዋል የሚንቀሳቀሱ ኃይሎች በህዝቡ ዘንድ ተቀባይነት የላቸውም ይላል። በዚህ ተግባር የተሰለፉ አካላት ከድርጊታቸው እንዲቆጠቡ ለማድረግም ህብረተሰቡ በማጋለጥና ለህግ እንዲቀርቡ በማድረግ እስካሁን ያከናውነውን ተግባር አጠናክሮ እንዲቀጥል ጥሪ ያደርጋል። ዶክተር መረራ በበኩላቸው ደግሞ ኦህዲድ ስልጣን መልቀቅ ያለበት ድርጅት ነው ይላሉ። እኔ እንደ ፖለቲካ ፓርቲ መሪ ሳይሆን እንደ ፖለቲካል ሳይንስ አስተማሪ ለማለት የሚፈልገው ኦፒዶ ወይም ኦህድድ የሚባለው የኦሮሞ ህዝብ ማስተዳደር ስላልቻለ እኔ ስልጣን መልቀቅ አለበት ነው። በግልጽ ቋንቋ ከዚህ በኋላ ከኦሮሞ ህዝብ ጋር የተዳማ ድርጅት ነው ይሄ ድርጅት። ተቃዋሚዎች እንዲያደረጉኝ እንዲበሉ ምናሉ ተቃዋሚዎቹማ እንዲህ አይነት ይህን አክል ድጋፍ ካላቸው እኮ በፖለቲካ የከሰረው እንዴት ይለናል? እኛን ኔ ኮ ህዝብ ድጋፍ ያለ ነው ማለት እኮ። የኦህዲድ መግለጫ የሚደመድመው ለህዝብ፣ ለድርጅቱ አባላት እንዲሁም ለኢህአዴግ አባላትና አጋር ድርጅቶች የህዳሴውን ጉዞ ለማሳካት ተሳትፏቸውን አጠናክረው እንዲቀጥሉ ጥሪ በማቅረብ ነው። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በተያያዥ የቀረበ ሌላ ዘገባ አለ። ከአምቦ ከተማ ባለፈው ሐምሌ ወር ታስሮ በአዲስ አበባ እስር ቤት ሳለ ታሞ ሆስፒታል ሕይወቱ ያለፈው ተማሪ ቀብር ዛሬ በአምቦ ከተማ ተፈጽሟል። የጸጥታ ኃይሎች ቀብሩን ለማስተጓጎል ድብደባና እስር ፈጽመዋል ሲሉ አንድ የከተማዋ ነዋሪ ተናግረዋል። በኦሮሚያ ክልል የተለያዩ አካባቢዎች ዛሬም የተቃውሞ እንቅስቃሴዎች እንደቀጠሉ መሆናቸውን ከተለያዩ ከተሞች የተገኙ መረጃዎች ይጠቁማሉ። ቆንጅታየት ታቀርባለች። ስለ አምቦ ሁናቴ በስልክ ያነጋገርናቸው ነዋሪ አቶ ጉቱ በተማሪ አብደታ ኦላንሳ ቀብር ላይ ደረሰ ያሉትን እንደሚከተለው ነው የሚገልጹት። ትናንትና አስከሬኑን ለመቅበር ነዋሪው እንደወጣ የጸጥታ ኃይሎች ተኩሰው አንድ ወጣት ገለዋል ብለዋል። አንድ አስከሬን ደግሞ በአምቦ ዩኒቨርሲቲ አዋሮ ግቢ አካባቢ እንደተገኘም ይናገራሉ አቶ ጉቱ። ቦምቦ ከተማ ዜሮ ሁለት ቀበሌ ነዋሪ ነኝ። ትላንትና ከትላንትና ጀምሬ ላስቀምጥልሽ እስኪ። ከትላንትና የሆነ ወጣት ከዚህ በፊት ሞቶ የነበረ ሬሳው ስክሪኑ እዛ ዋሪ ዩኒቨርሲቲ አካባቢ ዝም ብሎ በሜዳ ተደብቆ የነበረ ተገኝቶ ነበር። መታወቂያ ምናምን እንኳን አልተገኘበትም። ከዛ የተነሳ የህዝቡ አዘኔታና ውቅታ ሬሳውን ይዘሄዱ የት እንዳደረጉትን እንኳን አናቅም። ዛሬ ደግሞ ማነው ትላንትናው ራሱ የማታ አካባቢ አዲስ አበባ ሕክምና ሲጠቀም የነበረ ልጅ አንድ ወጣት ነበረ። ጃምቦ አካባቢ ተይዞ ነበረ ሞቶ ሬሳው ስክሪኑ ወደ አስር ሰዓት አካባቢ ገደማ ነበር አምቦ የገባ የአምቦ ሲገባ የአምቦ አካባቢ ነው የወጣ ነበር ከአዘኔታና ለቅሶ የተነሳና ከህዝብ እንታ የተነሳ ብዙ እርምጃ ነበር ሲወሰድበት የነበረ ህዝቡ ላይ ማለት ነው። አልፎ ወታቶች ላይ መሳራም ወደ ላይ በማተኮስና አልፎ አልፎ ደግሞ ወደ ሰውም በማተኮስ አንድ ሰው ህይወቱ አልፎ ነበር። ይሄ ተማሪ ቀብሩ ተፈጽሟል ላይ የትላንትና አው ዛሬ ቀብሮ ሲፈጸም ነበር። ብዙ ርብሻ እንዳይቀብሩት ብዙ እንትን ተደርጎ ነበር። በቃ ህዝቡ ሄዶ በብዛት እንዳይቀብሩ ህዝቡን እየከለከሉ ነበር ወታደሮቹ። ከዛ ህዝቡ ደግሞ ለምን አንቀብርም የማለት አዝማሚያ ነበር። ቀጥ ብሎ ተሰባስቦ ሲሄድ ወጣቶቹን እያያዙ ዝም ብሎ ወደ መኪና እየከተቱ ማሰር ጀመሩት። እንድ ሰው ነው ታፍሶ የምታሰረው። ግርግር ነበር። ህዝቡ በፍርሃት ተረበሸ። ያው አስከሬኑን በትክክል ማቅበር አልተቻለም። ቻላም ከዛ የአንድ ወጣት እዛው አስከሬኑን ለማቅበር ያው ቀብር ላይ እየሄደ ያለ ህይወቱ ማልፈዋል ሁ ተመቶ ህይወቱ ያልፈዋል። አራት ሰው ደግሞ በዛው ቆስለዋል፣ ሆስፒታል ይገኛሉ። በአሁኑ ሰዓት ከተማዋ ውጥረት ውስጥ ነች። በተለይ ወጣቶች በብዛት ይታፈሳሉ ብለዋል እኚሁ የአምቦ ነዋሪ። አቶ ጉቱ የአምቦ ወረዳ አስተዳዳሪ አቶ አሰፋ ሂርኮ ግን አምቦ ውስጥ ተገደሉ ስለተባሉት ሰዎች ኧረ ይሄ ነገር ሐሰት ነው ብለው ያስተባብላሉ። ጃለኔ ገመዳ አነጋግራቸው ነበር። ባለው መረጃ አምቦ ውስጥ የተገደለ ሰው የለም። አዲስ አበባ ከተማ ታሞ የሞተ ሰው አስከሬኑ አምቦ ገብቶ ተቀብሯል። ለበለጠ መረጃ የአምቦ ከተማ ከንቲባን አነጋግሪ። ከንቲባ ዱጋሳ ኦሉማን በእጅ ስልካቸው ላይ በተደጋጋሚ ደውላ ጃለኔ አላነሱላትም። የሆነ ሆኖ አዲስ አበባ ጳውሎስ ሆስፒታል አርፎ ዛሬ ተቀበረ ስለተባለው ወጣት ስለ አብደታ ኦላንሳ ጉዳይ ሆስፒታሉ መዝገቡን ተመልክተን ነገ ማብራሪያ እንሰጣለን ሲል ለጃለኔ ቀጠሮ ሰጥቷታል። ከድሬዳዋ ዩኒቨርሲቲ ባልደረባችን ሶራ ሀለኬ የኦሮምኛ ክፍል ባልደረባችን ሶራ ሀለኬ ባገኘው መረጃ ደግሞ ፌዴራል ፖሊስ የተማሪዎች መኝታ ቤት እየገባ ጭካኔ የተሞላበት ድብደባ አካሂዷል፣ ብዙ ተማሪዎችን አስረው ወስደዋል ብለውታል። ስሜን አትግለጡ ያለው ተማሪ ሟች ወጣት ሳሙኤል ከተማ የአንደኛና የሁለተኛ ደረጃ ትምህርቱን በተወለደበት ተማሪዎቹ ያሉትን፣ ይቅርታ፣ የተማሪው ድምጽ አይደለም እዚህ ጋር የተሰማው። ተማሪዎች ያሉትን ለማጣራት ወደ ከተማዋ ባለስልጣናት በተደጋጋሚ ደውሎ እንዳልተሳካለት ሶራ በዘገባው አመልክቷል። በምዕራብ አርሲ ሻሸመኔ ከተማ የሚገኘው መሰናዶ ትምህርት ቤት ተማሪዎች የመብት ጥያቄ በማንሳታቸው ምክንያት የታሰሩ ተማሪዎች ይፈቱ፣ ግድያውም ይቁም በማለት ትናንትናና ዛሬ ሰልፍ ወጥተዋል ሲሉ ስማችንን እንዳትገልጹብን ያሉ ተማሪዎች ለቱጁቤ ኩሳ ገልጸውላታል። የመንግስት ኃይሎች በተኑት የተወሰኑ ተማሪዎችም ተደበደቡ፣ የታሰሩም አሉ ያለው ተማሪ እኔም ራሴ ከተደበደቡት መካከል አንዱ ነኝ ብሏል። መጋላ ሻሸመኔ ግርመና በረቶታ ዩኒቨርሲቲ የሀሮማያ ና የጅማ ተማሪዎች እንዲሁም በአምቦ ተማሪዎች መገደላቸውን በመቃወም ድርጊቱ ይቁም ትግላችን ይቀጥላል ብለን ድምጻችንን ስናሰማ ነበር የሻሸመኔ ከተማ የአስተዳደርና ደህንነት ኃላፊ አቶ ስንታየው ጥላሁን ግን ሀሰት ነው ይላሉ ሰልፍ የወጣ የለም። ሰልፍ ማካሄድ ደግሞ ተፈቅዷል። ግን የወጣም የለም፣ የታሰረም የለም። ተማሪዎች እየተማሩ ናቸው። መማር የፈለገ ይማራል፣ የማይፈልግ ግን አናስገድድም። መብቱ ነው። አቶ ስንታየው አንዳንድ ጥያቄ ያነሳ ሊኖር ይችላል ብለዋት ነበርና ቱጁቤ ቀጠላ አድርጋ ምን ጥያቄ ሆን ብትላቸው ማለት የጠየቁት እኮ ነገር የለም ቢሯችን የደረሰው መረጃ የለም ከተማው ሰላም ነው እንዳላት እንዳሏት ጠቅሳ ዘግባለች ቀደም ሲል ከድሬዳዋ ዩኒቨርስቲ ተማሪ ያገኘነውን አሁን እናሰማ ያየው ትናንት ጀምሮ ወታደሮች አስራ አንድ ላይ ነው ገቡት። ካፌ ተማሪዎቹ ገብቶ የሆነ በቃ በእንትን አነስቶ ማለት ነው። ከዛ እነሱ ለመበትበት በቃ እነሱ ለመደርደግ ነው መጡት እና አንድ ሁለት ሰዓት በኋላ ማድረስ አደስ ፖሊሶቹ ማለት ነው። ከዛ በኋላ ደግሞ ፕሪንስ የሚባል ብሎክ አለው ሁለተኛ አመት እና አንደኛ አመት የመማሩት አሉ እነሱ ገብቶ ሶስት ሰዓት በኋላ በቃ ደብድቡ ና ሌሎች ሶስት ሶስት መቶ በላይ የሚሆኑት በቃ ቤት አስገቡ ደብድቦ ማለት ነው። እና ሌሎች ደግሞ ሶስት ተማሪዎች የሚሆኑ አንድ ዶርም ውስጥ አስገቡ። በቃ ሴሳው ማለት ነው ስማቸው አላውቅም። እስካሁን እኔ ውጪ ነው የሚቆዩ ፈሪቻ ያለው በጣም ለራሴ የራሴ ይህ ስትደብብ በቃ አንተ ማን ነው? የት ነህ? ምናምን ብለው ነው የምንደበደቡት። እና ኦሮሚያ ክልል ምናምን ተጠራ፣ በቃ ድብድብ፣ በቃ ትሞታለህ፣ ወይስ ካለፍክ ደግሞ እስር ቤት ትገባለህ። ስለዚህ ይህንን ፈርቶ በቃ ወጡ። ኦኬ የታሰሩ ተማሪዎች በቃ የሆነ ብሪጅ የሚባል ሰፈር አለ። እዛ የሆነ ፖሊስ ጣቢያ የሚባል እዛ እዛ ነው አሉት በቃ ሰው እነሱን ለመጠየቅ የሚሄድ ተማሪዎች ማለት ነው እና እናንተ ሂዱ ምናምን ማሳፈለጋችሁ ምናምን ብለው በቃ አፈራረሉን ና በቃ ተመልሰ እንገባልኛ ራሱ መብላት አልቻሉም። በቃ እጃችሁ ምናምን ተፈጥሮ ንጊያቸውም አተው ሌላ ነው። የታሰሩ ተማሪዎች እኮ አንደኛ ዓመት ተማሪና ሁለተኛ ሁለተኛ ዓመት ተማሪ ናቸው እና እነሱ በቃ በጣም ተበት ተደብድበዋል። በቃ እጃችሁ ምንም መብላታቸው ተሰብሮ ማለት ነው። ሁላችሁ ምንም አልደሉም አሉን። በቃ ሚሳ ዛሬ ሶስት አራት መኪና ገብቶ ፖሊሶች፣ ወታደሮች ብቻ ፌደራል ብቻ አወርዶ ነው ተመለሱት። ያ የታሰሩት ደግሞ ሌሊት ሌላ ባር ስላለ በዛ ባር ደግሞ አስር በላይ የሚሆኑ መኪና ማለት ነው ከድሬዳዋ ከተማ ባለስልጣናት ተማሪው ስላለው ምላሽ ለማግኘት አልተቻለም። አድማጮች፣ የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፈውን የዕለተ ረቡዕ ፕሮግራማችንን ነው። ወደ ጀርመን ይወስደናል። ተከታዩ የመጽሄት ትንታኔ ጀርመን በአዲሱ የአውሮፓውያኑ ዓመት ዋዜማ በኮሎኝና ሌሎች ከተሞች በመቶዎች የሚቆጠሩ ሴቶች ላይ ከደረሰው ጥቃት ጋር በተያያዘ በአዳን ዜጎችን ከሀገር ለማባረር ያችላል ያለችውን ጥብቅ ሕግ አስተዋውቃለች። ፖሊስ ጥቃቱ የተፈጸመው በወጣት የስደተኛ ቡድኖች ይመስላል ነው ያለው። እስካሁን አስራ ዘጠኝ ተጠርጣሪዎች ተይዘው በቁጥጥር ስር የዋሉ ሲሆን ሁሉም በፈልሰው ከተሌሎች ሀገሮች የመጡ ናቸው ነው ያለው። በሴቶች ላይ የተፈጸመው የተባለውን ጥቃት ተከትሎም ኮሎኝ ውስጥ በርካታ የብቀላ ጥቃቶች መካሄዳቸውን ገልጾ ባልደረባችን ሄንሪ ሬጅዌል ከለንደን ያደረሰን ዘገባ አለ። ሰለሞን ክፍሌ ያቀርበዋል። የቀኝ ክንፍ ፓርቲ ደጋፊዎችና በእግር ኳስ ጨዋታ ወቅት ረብሻ በመፍጠር የሚታወቁ ዱርዬዎች ናቸው። ትላንት ጠዋት በምስራቃዊቷ ከተማ በላይፕዚግ የንግድ መደብሮችን መስታወቶች ሲሰባብሩና በመኪኖች ላይ ጉዳት ሲያደርሱ የታዩት በላይፕዚግ ከተማ። ይህ የብቀላ ጥቃት የተካሄደው ሁለት ሺህ የሚሆኑ የጸረ ሙስሊም እንቅስቃሴ ደጋፊዎች በአቅራቢያው የተቃውሞ ሰልፍ እያካሄዱ ባሉበት ተመሳሳይ ሰዓት ነው። ሰልፈኞቹ ይዘዋቸው ከወጡ ሰሌዳዎችና መፈክሮች መካከል ነፃነት ለጀርመን የሚል ይገኝበታል። ኦላፍ ስፐርመር ከሰልፈኞቹ አንዱ ነው። ባለፉት ቅርብ ወራት ሀገሪቱ ውስጥ ክፉኛ ያበሳጫቸው ጉዳይ ባዕዳን ዜጎችን በተመለከተ ያለው ሁኔታና መንግሥት ለችግሩ እየሰጠ ያለው ምላሽ ነው። በዚህ ጉዳይ ደስተኛ ያልሆንኩት እኔ ብቻ ሳልሆን ብዙዎች ናቸው ፍጻሜው እንደማያምርም የብዙ ጀርመናውያን ስሜት ነው ነው ያለው ኦላፍ ስፐርመር በቋንቋው። የጀርመን የፍትህ ሚኒስትር ሄኮ ማስ በበኩላቸው የወሲብ ጥቃትን ጨምሮ ምንም አይነት ወንጀል መፈጸሙ በተረጋገጠበት ማንኛውም ሰው ላይ ጥብቅ ከሀገር የሚያስወጡ ሕጎችን አስተዋውቀዋል። በአውሮፓውያኑ የዘመን መለወጫ ዋዜማ ፖሊስ ከመዘገባቸው አምስት መቶ በላይ የወንጀል ክሶች ግማሽ ያህሉ ወሲባዊ ጥቃቶች መፈጸማቸውን የሚገልጹ ናቸው። አንድሪያ ማሞን በለንደን ዩኒቨርሲቲ ሮያል ሃሎዌይ በተለይ በአውሮፓው የቀኝ አዝማሚዎች እንቅስቃሴን የሚከታተሉ ባለሙያ ናቸው የጸረ ፍልሰተኛ ቡድኖች ጥቃቱን ለፖለቲካ እየተጠቀሙበት ነው ይላሉ በኮሎኝ በተከታታይ በደረሱ የበቀል ጥቃቶች ስድስት የፓኪስታን ሁለት የሶሪያ ና ሦስት ወንዶች ከጊኒ ጉዳት ደርሶባቸዋል ቻንስለሯ አንጌላ ሜርክል በትላንቱ ንግግራቸው ከአንድ ሚሊዮን በላይ ስደተኞችን ለመቀበል የደረሱበትን ውሳኔ ተከላክለዋል። ቻንስለር አንጌላ መርከል ያሉት በኮሎኝ ያ አስደንጋጭ ሁኔታ ከተፈጸመ በኋላ ውህደቱ እንዲሰራ ማህበረሰቦች ግልጽ መሆን እንዳለባቸው ጀርመናውያን ይረዳሉ። በዚያው አንጻር ስደተኞቹም ደግሞ የመጡበትን ሀገር ሕጎች ለማክበር እሴቶቻቸውንም ለመረዳት ፍላጎት ሊኖራቸው ይገባል ነው። የኮሎኝ ፖሊስ በአዲሱ የአውሮፓውያኑ ዓመት የዘመን መለወጫ ዋዜማ በሴቶች ላይ የተፈጸመውን ጥቃት የሚመረምር አንድ መቶ ሰዎች ያሉበት ጠንካራ ቡድን አቋቁሟል። ወንጀሉ እስከተፈጸመበት ምሽት ድረስም በማኅበረሰብ መገናኛ ብዙሀን የተካሄዱ የመልእክት ልውውጦችን እየተመለከተ ነው ተብሏል። አድማጮቻችን የምትከታተሉት በ22 ፣ በ19 ፣ በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚቀርበውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን እዚህ ግድም በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ኔ፣ ስተልዩ የኢትዮጵያ ቀይ መስቀል፣ አዎ አንድ ደረገጽ ላይ አንብብ ያለሁኝ እና እርዱን እያለ ነው ሀገር ውስጥ ነው እርዱን ያለው ያው በቴክስት ሚሴጅ ነው። ለኢትዮጵያ ቀይ መስቀል የማሳስበ በውጭ ያለውም ሀገሩን የሚወድ ወገኑን የሚወድ ሊረዳችሁ ይችላል እና የእናንተን ባንክ አካውንት ሊሆን ይችላል የምትረዱበትን ብታሳውቁ በቪኤ በኩል ብታሳውቁ ቀይ መስቀል የኢትዮጵያ ቀይ መስቀል ብታሳውቁ አድማሱ የሰፋ እንደሆነ አውቃለሁ እና በዚህ አጋጣሚ አመሰግናለኝ ታሪኩን ከንወዝፋሉኛ ይህንን ለቀይ መስቀል ብታስተላልፍልን ደስ ይለናል። ለምን ሀገር ውስጥ ብቻ ነው የዘረጉት? እነሱ በሞባይል ነው ያው ሰው እንደ ፍላጎቱ ቴክስት እያደረገ እንዲረዳቸን። በውጭ ያለም እንረዳቸዋለን። አረብ ሀገር የሚሆን አሜሪካ የሚሆን አውሮፓ ያሉ ይረዳል። የኢትዮጵያ ሱ ምስኪን ነው። ስለዚህ ሕጻናቶችን ለምታደግ ው እናቶችን ለምታደግ እንረዳለን። ስለዚህ አካውንት ነምበር የሚሆን ምንም ቢያሳውቁን፣ ቆንጆሮ አመሰግናለኝ። ሀሎ ብሄሮች እንደምን አላችሁ? በቅርቡ በመቀሌ ዩኒቨርሲቲ ታሪክ መምህርና ተመራማሪ ዶክተር አየለ በፍሬጋ ያደረጋቸውን ቃል ለመልስ ተከታት ያዋለሁ። ለመሆኑ ይህ አይነቱ ጥያቄ መቅረብና ማበራሪያ መሰጠት አለበት። በብመርከታቸው የፌዴራልና የክልል መስሪያ ቤት ሀላፊዎች ቃል አቀባይ መሆን አልነበረበትም። የሚመለከታቸውን ባለስልጣናት ካታገኙ እንኳን የፎርቹን ጋዜጣ አዘጋጅነት አምራት ገብረ ጊዮርጊስ ስትጠይቁ ተገቢ ነበረ እላለሁ። ምክንያቱም ከዛሬ ስምንት ዓመት በፊት በጋዜጣቸው በሰፊ ዘግቦት ስለነበረና የተሟላ መረጃ ይሰጡ ነበረ። ሌላው ዶክተር አየለ የቀደመውን ውል ስምምነት የመረጃ እጥረት አለባቸው ይመስለኛል ወይም ፈጥረው የነገሩን። ይህ ካረሱሬ የሚባለው ድርጅት ያን ሁሉ ሰፊ መሬት የተሰጠው ከሚያመርተው ምርት ለኢትዮጵያ የምግብ ዋስትና እንዲያግዝም ጭምር ነው ብለውናል። በዚህም የገባውን ቃል አላሟላም ብለዋል። እኔ ላለፉት ሰላሳ አንድ አመታት በተለይ የቪኦኤ መደበኛ አድማጭ ይህ መሬት የተሰጠው ካረቱሪም ሆነ ሌላው የሳውዲ ስታር ግሩፕ የሚያነሱት ምርት ለኢትዮጵያ ገበያ ወይም የሀገር ውስጥ ጅሳ የማቅረብ ግዴታ የለባቸው ተብሎ ወቅቱ ማብራሪያ የሰጡት የመንግስት ባለስልጣን አስረግጠው ነግረውናል። ለራሳቸው ሀገርና ለውጭ ገበያ አምርተው ለማቅረው ነው በማለት ሌላው ዶክተር አየለ በሶስቱ ነጥቦች ካረቱሪን ለመኮነን ሞክረዋል። ምነው ታዲያ ለዘመናት የተጠበቀውን ጥቅጥቅ ደን መንጥሮ አውላ ሽያጭ ቢዝነሶች መግባት አልነበሩ ነው? ሌላው አስተያየት የምትሰጥበት የምሰጥበት ይህ የፈረደበት የጋምቤላ ለመሬት ወደ ወደፊት ብድር ተሰጥቷቸው የሚያለው ኢትዮጵያን የተማሩ ወይም ባለሀብቶ የተለጠ ብለው ነግረውናል። ይህ ብዙ የአካባቢ ተወላጆች ያለ ፍላጎት የተፈናቀሉበት ከዓለም ባንክ ድረስ እያዘወዛ ገበያለው ለአንድ ግራቢኝ ወይም የመሬት ቅርምት የሚቆመው የሕዝብ ፍላጎት የሚደመጥበት የመሬት ባለቤትነት ጥያቄ መልስ የሚያገኘው መቼ ነው? አመሰግናለሁ። ቢሮዎች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮቻችን አሁን ወደ ፕሮግራም ማሳሰቢያ ያለን ወደዛ እናልፋለን። የአዲስ አበባና ፍንፍኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን የተባለውን አስመልክቶ በኦሮሚያ ከተሞች በተቀሰቀሰ ተቃውሞ እስካሁን አያሌ ሰዎች ህይወት መጥፋቱ ተዘግቧል። በብዙ መቶች የተገመቱ ተቃዋሚዎችና የፖለቲካ አመራር አባላትም መታሰራቸው ይነገራል። ተቃውሞው አሁን በአንዳንድ የኦሮሚያ ከተሞች ቀጥሏል። ትናንት ይፋ ባደረገ መግለጫ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦፒዲዮ ማስተር ፕላኑ ተሰርዟል ብሏል። ውሳኔው ሰላም ያወርዳል በወቅታዊ የኦሮሞ ጥያቄ በአጠቃላይ በኢትዮጵያ ፍትህ፣ ሰላም እንዲሰፍን ምን መደረግ አለበት? በዚህ ዙሪያ ጥያቄዎቻችሁን ላኩልን። መልሱን ነገ ሐሙስ በምናቀርበው ውይይት ለመመለስ ወይም ደግሞ እንግዶች መልስ እና አስተያየት እንዲሰጡበት እናደርጋለን። የእናንተን ጥያቄ ግን እስከ ዛሬ ምሽት፣ ነገ ነው የምናቀርበው ፕሮግራሙ ዛሬ ምሽት በ202 2059942 ላኩልን ወይም ፎን አት ቪኦኤ ኒውስ ዳት ካም በሚለው የኢሜል አድራሻ ላኩልን። ስልካችን ስደውሉ የውስጥ መስመር 14ን መጫን አትርሱ። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር ከሚሽ ሶስት ሰዓት ከአርባ ደቂቃ ያመለክታል። የስቱዲዮ ሰዓታችን ታዲያ ዚግድም በሙዚቃ ፋታ እንወስዳለን። ሙዚቃችን ሙሉ መጫወት አልቻለም፣ አዲስ ተቋረጠ። እንግዲህ የቴክኒክ ነገርም ይሆናል። በኋላ ላይ ሰዓት እንዳገኘን ለማጫወት እንሞክራለን። ታዲያ አሁን ሪሶሪዎቹን ባጫጭሩ እናሰማ። ፕሬዚዳንት ባራክ ኦባማ ሰባተኛውና የመጨረሻውን ስቴት ኦፍ ዩኒየን ማለት የአገሪቱን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎች የሚገልጡ ንግግራቸውን ትናት ማታ ለአሜሪካ ሕዝብ ማሰማታቸው ይታወቃል። ኢራን ያገተቻቸውን አስር የዩናይትድ ስቴትስ የባህር ኃይል ቀዛፊዎች በዛሬው ቀን መልቀቋን ዩናይትድ ስቴትስ አረጋግጣለች። ፔንታገን ማለት የአሜሪካ መከላከያ ሚኒስቴር እንዳስታወቀው ዘጠኝ ወንዶችና አንዲት ሴት ያሉባቸው ቀዛፊዎች በኢራን ቁጥጥር ስር በነበሩበት ወቅት የደረሰባቸው ጉዳት ስለመኖሩ የታየ ምልክት የለም። ሆኖም ባህር ኃይሉ ምርመራውን እንደቀጠለ ነው ተብሏል። ደቡባዊ ምዕራብ ፓኪስታን ውስጥ በሚገኝ የፖሊዮ ክትባት መስጫ ማዕከል ላይ ዛሬ ረቡዕ የደረሰ የአጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 14 ሰዎች ገድሎ ሌሎች 23 አቁስሏል። የስዊድን አቃቢያን ህግ ለዊኪሊክስ መስራች ጃሊ ጁሊያን አሳንጄ ቃለመጠይቅ ለማድረግ የኢኳዶርን ፈቃድ ጠይቀዋል። ጁሊያን አሳንጄ በአሁኑ ወቅት ሎንዶን ውስጥ በሚገኘው የኢኳዶር ኤምባሲ ውስጥ ስለሚገኝ ነው ጥያቄው ወደ ኢኳዶር መንግስት የተላለፈው። ለሰዓቱ ያለን ዜና ዋና ዋና ርዕሶች ማለቴ ነው እዚሁ አበቃ። ክቡራትና ክቡራን አድማጮች ቀደም ብሎ የሰማችሁት ርዕሰ ወሬዎቹን ነበር። በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚታላለፉ ስርጭታችን ይቀጥላል። አሁን ስቴት ኦፍ ዘ ዩኒየን ዓመታዊው ፕሬዝዳንታዊ ንግግር የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደጋግመን እንደገለጽነው በትናንት ሁለት ለሁለቱ የአገሪቱ ምክር ቤት አባላትና ለአሜሪካ ሕዝብ ካሰሙት የመጨረሻው አመታዊ ፕሬዚዳንታዊ ንግግራቸው ያገኘነውን ስናሰማ ቆይተናል። በዚህ ጉዳይ ላይ ስቴት ኦፍ ዘ ዩኒየን በመባል የሚታወቀውና ይበልጡን አገራቸው ያላት ያሉትን ጠንካራ ይዞታ ባመለከቱት በዚህ አመታዊ ንግግራቸው ኦባማ የወደፊቱን አቅጣጫም አስምረውበታል። አሉላ ከበደ ዝርዝሩን ይዟል። የዩናይትድ ስቴትስ ኦፍ አሜሪካ በምድራችን ኃያሏ አገር ናት አራት ነጥብ አሉ ፕሬዚዳንት ኦባማ። በእርሳቸው አመራር እየተዳከመች መጥታለች ለሚለው የተቃዋሚዎቻቸው የሪፐብሊካን ፓርቲ አባላት ትችት መልስ በሰጡበት አስተያየታቸው ኦባማ የሁለቱ ዙር ያስተዳደራቸው የመጨረሻ ዓመት መጀመሪያ በሆነውና ስቴት ኦፍ ዘ ዩኒየን በመባል በሚታወቀው በትላንቱ አመታዊ ፕሬዝዳንታዊ ንግግራቸው ለአንድ ሰዓት ያህል የዘለቀ ነበረ። በንግግራቸው መነሻም የአሜሪካ ምጣኔ ሀብት ይዞታ አሽቆልቁለዋል ብለው የሚያምኑ ካሉ ተረት ተረት ነው የሚያወሩት ሲሉ የጀመሩት ኦባማ ከ14 ሚሊዮን በላይ አዳዲስ የስራ እድሎች መፈጠራቸውን የስራ አጡም ቁጥር በግማሽ መቀነሱን ተናግረዋል። ፕሬዝዳንቱ ከዚህ ሌላ በሃይማኖትና በዘር ላይ የተመሰረተ ፖለቲካ የሚያራምዱትንም አውግዘዋል። ኦባማ በምክር ቤት አባላትና በሌሎች የተጋበዙ ዜጎች የተመላውን አዳራሽ በምጣኔ ሀብቱ ረገድ በአስተዳደር ዘመናቸው ባለፉት ሰባት ዓመታት የተዘገበውን ውጤት የአሜሪካ ምጣኔ ሀብት እያሽቆለቆለ ነው የሚል አስተያየት የሚያስገባ የፈጠራ ወሬ ነው ሲሉ አስረግጠው የተቹትን እንዲህ ብለዋል። We're in the middle of the longest የግሉ ዘርፍ በታሪክ ታይቶ የማይታወቅ ትልቅ የስራ እድል እየፈጠረ ባለበት ወቅት ላይ ነው የምንገኘው። ለሁለት ተከታታይ ዓመታት ከ1990ዎቹ ወዲህ እጅግ የገነነ የስራ እድል የተዘገበበት የ14 ሚሊዮን አዳዲስ ሥራዎች የተፈጠሩበት ነው። የሥራ አጡን ቁጥር በግማሽ መቀነስም አስችሎናል። አገራቸው በኢራቅና በሶሪያ በእስላማዊ ጽንፈኛ ቡድን አይሴል ይዞታ ላይ እየወሰደች ያለችውን እርምጃ ዩናይት ስቴትስ መራሹ ዓለም አቀፍ ኃይል፣ በኢራን የኒውክሌር ቅመማ ፕሮግራም ላይ የደረሰውን ስምምነትም በሁነኛ ምርታነታቸው ነው ፕሬዚዳንቱ የጠቀሱት። አሁን እዚህ እየተነጋገርን በምንገኝበት ሰዓት ኢራን የኒውክሊየር ቅመማ ፕሮግራሟን አጥፋ የዩሬኒየም ክምችቷን በስምምነቱ መሠረት ከአገር እያወጣች ነው። በዚህም ዓለማችን ሊቀሰቀስ ይችል የነበረ አንድ ጦርነት ማስወገድ ችለናል። ቀሪው የምክር ቤቱ አባላት ከሰማንያ በላይ ያልበለጡ የሥራ ቀናት ፍጥጫ እና ውጥረት በሰፈነበት ብዙም ትብብር በማይታይበት የሁለቱ ወገኖች ግንኙነት ቀሪውን የፕሬዝዳንት ኦባማ የስራ ዘመን ያንን ያህል ፍሬያማ የመሆን እድል ይነፍገዋል ተብሏል። በዚያ ላይ የቀጣዩ ፕሬዝዳንታዊ ምርጫ ትዕይንቶች የበዙበት ወይም የተዋጠም ጊዜ ነው። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ሌላ የትንታኔ ርዕስ እናልፋለን። አክሰስ ሪል ስቴት በመባል የሚታወቀው ኩባንያ መስራች እና የቀድሞ የቦርድ ሊቀ መንበር አቶ ኤርሚያስ አመልጋ በቁጥጥር ስር መዋሉን መዋላቸውን የፌዴራል ፖሊስን ጠቅሶ ለሀገር ውስጥ የመገናኛ ብዙሃን አስታውቋል። ሰሞኑን ከከፍተኛ የመንግስት ባለስልጣናት ጋር በተካሄደ ውይይት የተሳተፉት ቤት ገዢ አስተያየት ሰጪዎች መንግስት ለመፍትሄውም ሆነ ለህጋዊ እርምጃ መዘግየቱን ተናግረዋል። አቶ ኤርሚያስ በዚህ ፍጥነት በቁጥጥር ስር እንደሚውሉ ግን በባለሥልጣናቱ የተነገረ አልነበረም። ወደ አገር የተመለሱት ግን ዋስትና ተሰጥቷቸው እንደነበር ቀደም ሲል ተገልጧል። እስክንድር ፍሬው ነው የዘገበው። ኢትዮጵያዊው የንግድ ሰው ኤርሚያስ አመልጋ በቁጥጥር ስር መዋላቸው የተገለጸው ወደ አዲስ አበባ ከተመለሱ ከአንድ ዓመት በኋላ ነው። የዛሬ ሶስት ዓመት ከሀገር ሲወጡም አክሰስ ሪል ስቴት ሊገነባ ከተዋዋላቸውና ገንዘብ ከተቀበለባቸው ቤቶች አንዱንም አላስረከቡም። ወቅቱም እርሳቸው ከፍተኛ ባለድርሻ በሆኑበት በዚህ ድርጅት ላይ ወቀሳዎች፣ ስሞታዎችና ክሶች የተጀመሩበት ነበር። እናም ቤት ለማግኘት ወደ 1.4 ቢሊዮን ብር የከፈሉ 2500 ዜጎች አቶ ኤርሚያስን ዋነኛ ተጠያቂ አድርገው ቆይተዋል። እነዚህ ዜጎች ከከፍተኛ የመንግስት ባለስልጣናት ጋር በተገናኙበት የሰሞኑ ስብሰባም ይሄው እውነታ ተንጸባርቋል። ለደረሰባቸው በደል አቶ ኤርሚያስም ሆኑ የሀገሪቱ መንግስት ኃላፊነት ሊወስዱ እንደሚገባ በዚሁ ስብሰባ አስተያየት የሰጡ ቤት ገዢዎች ተናግረዋል። አቶ ኤርሚያስ ውል አክብረው ቤት ባለማስረከባቸው፣ መንግስት ደግሞ ህግን ባለማስከበሩ በሀገር ውስጥ የመገናኛ ብዙኃን የተጠቀሰው ፌዴራል ፖሊስ አቶ ኤርሚያስ በቁጥጥር ስር መዋላቸውን ይፋ ያደረገው ይህ ስብሰባ በተካሄደ ማግስት ነው በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን ያስታወቀው ከትናንት በስቲያ የተካሄደውን ስብሰባ የመሩት በፓርላማው የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ፣ የከተማ ልማትና ቤቶች ሚኒስትር አቶ መኩሪያ ኃይሌና የፍትህ ሚኒስትር አቶ ጌታቸው አምባዬ በየተራ በሰጡት ማብራሪያ አቶ ኤርሚያስ በህግ እንደሚጠየቁ ግልጽ አድርገዋል። ይህ በፍጥነት እንደሚሆን ግን የሰጡት መረጃ አልነበረም። አቶ ኤርሚያስ ያለመታሰር ከለላ እንደተሰጣቸው በአንዳንድ አካላት የሚገለጸው ትክክል እንዳልሆነ የፍትህ ሚኒስትሩ ጌታቸው አምባዬ በዚሁ ስብሰባ ላይ ጠቅሰዋል የችግሩ አካል እንደሆኑ ሁሉ የመፍትሄውም አካል እንዲሆኑ መፈለጉን ከጊዜ በኋላ ግን እንደሚጠየቁ ነበር ያስረዱት ሽፋን ተሰጠው ከለላ ተሰጠው አይከሰስም ምናምን ማነው የማይከሰስ ከህግ በላይ ማነው የሚሆን ችግሩ እስከሚፈታ ጊዜ ድረስ የመፍትሄ አካል ችግሩን ከፈታ በኋላ በጠፋው ጥፋት የህግ የበላይነት መረጋገጥ አይቀረኝም የሚኒስትሩ ማብራሪያ አቶ ኤርሚያስ በዚህ ፍጥነት በቁጥጥር ስር እንደሚውሉ ያመላከት አልነበረም። አቶ ኤርሚያስ ወደ ሀገር በተመለሱበት ባለፈው የካቲት መጨረሻ መግለጫ የሰጡ የመንግስት የስራ ኃላፊዎች እንዲያውም ባለሀብቱ ያለመታሰር ዋስትና እንደተሰጣቸው ነበር የጠቆሙት። የቤት ገዢዎችን ችግር ለመፍታት የተቋቋመው የቴክኒክ ኮሚቴ ሰብሳቢ እና የንግድ ሚኒስትር ዴታ አማካሪ አቶ ኑረዲን መሀመድ በዚያ መግለጫ ያንጸባረቁት ይሄንኑ ነበር። የሚጠየቀው የዋስትና ጉዳይ በአገሪቱ ፖሊሲና የአገሪቱ ወንጀል ህግ በሚፈቅደው መሰረት በፍትህ ሚኒስቴር በህግ ተረጋግጦ የተሰጠ የዋስትና መብት ነው። ዜጎች በህግ የተቀመጠላቸው የዋስትና መብት ማግኘት የሚችሉት በህግ አግባብ ነው። በዚህ አግባብ መሰረት ለአቶ ኤርሚያስ የፍትህ ሚኒስቴር ህግን፣ ደንብን፣ የአገሪቱን የህግና የወንጀል ፖሊሶችን አይቶ የዋስትና መብት ወይም ደግሞ ለጊዜው ይህን ጉዳይ እንዲያስጨርሱ እድል የመስጠት ስልጣንን ተጠቅሞ አስመጥቷቸዋል። በመግለጫው ላይ የተናገሩት አቶ ኤርሚያስም የዋስትናውን ሁኔታ ጠቆም አድርገው ነበር። ለጊዜው ነው የሸሸሁት። ለምን የማይሆን አደጋ ፊት የነበረ ለስራው ስል ነው እንዳልኩት፣ ከወጣው ጀምሮ ይሄ ነገር ሁለት ዓመት ፈጀ። በቀላሉ ይሄ ነገር እዚያ አልደረሰም። ድርጅቱ በቀላሉ እዚያ አልቆየም። የእኔ መመለስ በቀላሉ አልተመቻቸም። መንግስት በቀላሉ እዚህ ጉዳይ ውስጥ አልገባም። ሶ የእኔ መመለስ አለመመለስ የዋስትና ጥያቄ አልነበረም ሲጀመርም ግራም ነፈሰ ቀኝ እመለስ ነበር። ተመልሼ መታሰርም ካለብኝ በፊትም ብያለሁ። በቃ ጥፋት ካለብኝ እኮ እኔም ዜጋ ነኝ፣ እንደ ጥፋቴ መታሰር አለብኝ። ችግር የለውም፣ ያን እቀበላለሁ። እሱን ፈርቼ ሸሽቼ አልቀርም። ውሎ አድሮ ዋስትና ባይሰጠኝም መምጣት አይቀርም ነበር ለማለት ነው። ይህ መግለጫ ከተሰጠ ከአንድ ዓመት በኋላ ግን እነሆ አቶ ኤርሚያስ በቁጥጥር ስር መዋላቸው ተገልጿል። እናም የቤት ገዢዎቹ የበረታ ቅሬታና አቤቱታ በዚህ ሰዓት ላልተጠበቀው የመንግስት እርምጃ ምክንያት እንደሆነ መገመት ይቻላል። ቤቶች ገንብቶ በመሸጥ ላይ የተሰማሩ ድርጅቶችን ወይም የሪል ስቴት አልሚዎችን በተመለከተ ሕግ አለመኖሩን የከተማ ልማትና ቤቶች ሚኒስትሩ መኩሪያ ኃይሌ በዚሁ ስብሰባ አስታውሰዋል። አሁን የተፈጠረው ችግር ትምህርት የተወሰደበት መሆኑን በመግለጽም ወደፊት ሕግ እንደሚወጣ አረጋግጠዋል። ገንዘብ የከፈሉ የቤት ገዢ ደንበኞች ቤት የሚያገኙበትን ሂደት ለማፋጠን እንደሚሰራም አስታውቀዋል። የአክሰስ ሪል ስቴት አክሲዮን ማህበርም ተግባራዊ እንቅስቃሴ እንዲጀምር የሁለት ሳምንታት ቀነገደብ እንደተሰጠው ሚኒስትሩ አብራርተዋል። ሲሆኑ ችግር ውስጥ ነው ያለው። የጊዜ ገደብ ሰጥተነዋል። ሁለት ሳምንት ሰጥተነዋል። በዚህ ሁለት ሳምንት የሚያፈርሱ ከሆነ ያፈርሳሉ። እኛ አክሲዮናችን ከቤት ገዢ ጋር ሆነን ቤት ነው የምንፈልገው ካሉ ቤት ይገዛሉ። ችግር እንፈታለን ካሉ ሀሳብ ሳይሆን ተጨባጭ ገንዘብ አስገብተው ተጨባጭ ገንዘብ አስገብተው የመፍትሄ አካል የሚሆኑ ከሆነ የመፍትሄ አካል ይሆናሉ። ካልሆነ አስራ አምስት ቀን ማስጨት ሰጥቷቸዋል። በአስራ አምስት ቀን ይጨርሳሉ። በቤት ገዢዎች በኩል ሌላ መስራት ያለባችሁ ህጋዊ ተቋም መፍጠር ሊኖርባችሁ ነው። ህጋዊ ተቋም የቤት ባለቤቶች የሆኑ ሰዎች ኃላፊነታቸው የሚወጡ ሰዎች በትክክል መምረጥ አለባችሁ። ኮሚቴ ይባል ቦርድ ይባል ህጋዊ ተቋም ሆኖ መሄድ መቻል አለበት። ከዚህ በኋላ የመፍትሄው አካል መሆን ስላለባችሁ ማለት ነው። ይሄ በአስራአምስት ቀን መጨረስ አለባችሁ። በአስራአምስት ቀን ተዋይታችሁ ጠቅላላ ጉባኤ ጠርታችሁ ማለቅ አለበት። የንግድ ሚኒስቴርም ከባለ አክሲዮኖቹና ከቤት ገዢዎቹ ከሚነሱት አንጻር በመንግስት የሚቀርቡ አማራጮችን እንዲያይና በሶስት ሳምንታት ጊዜ ውስጥ እንዲያቀርብ ሚኒስትሩ አሳስበዋል። አንደኛው የመፍትሄ ሀሳብ በአክሰስ ሪል ስቴት ስር ያሉ የግንባታ መሬቶችን ቤት ገዢዎች በባለቤትነት እንዲሰሩባቸው ማድረግ ሊሆን እንደሚችልም ጠቁመዋል። ቅድም ከቤቱ የተነሱ ጉዳዮች አሉ። የእናንተ ፍላጎት ይሆናል ብለን የምንገምተው መሬቶቹ ወደ ቤት ገዢዎቹ የሚዞር ከሆነ ቤት ገዢዎቹ ባለው ሁኔታ ቤቱ በባለቤትነት ለማስገንባት ያላችሁ ፍላጎት አንጸባርቃችኋል። እንደዛ ነው የወሰድ ነው እኛ እርሳቸውና ሌሎቹ ሚኒስትሮች ከሁለት ወይም ከሶስት ወራት በኋላ ከቤት ገዢዎቹ ጋር በድጋሚ እንደሚወያዩም አቶ መኩሪያ ቃል ገብተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዓለም ዙሪያ በግጭቶች ሳቢያ ከትምህርት ገበታቸው የተስተጓጎሉ ህፃናት ቁጥር ወደ 24 ሚሊዮን ገደማ እንደሚደርስ አንድ አዲስ የወጣ ዘገባ አስታወቀ። ዩኒሴፍ የተባበሩት መንግስታት የህጻናት መርጃ ድርጅት በዚህ ሪፖርቱ ይህ ሁኔታ የልጆችን ብቻ ሳይሆን የሀገሮቻቸውንም የወደፊት እጣ ጉዳት ላይ ይዳርገዋል ወይም ይጥለዋል ሲል አስገንዝበዋል። የአሜሪካ ድምፅ ራዲዮ ጆሪ ካፖ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ለዛሬ ሴቶችና ቤተሰብ ፕሮግራሟ እንዲህ አቀናብረዋለች ዩኒሴፍ በጦርነት የተጎዱ 22 ሀገሮችን አጥንቶ ነው አዲሱን ሪፖርት ያወጣው። የዩኒሴፍ የትምህርትና የአጣዳፊ ጉዳዮች ልዩ ባለሙያ ሊሳ በንደር በጥናቱ የተገኘውን ውጤት እንደሚከተለው ያብራራሉ። እንደኔ አስተሳሰብ ዋናው መልእክት በግጭቱ የተጎዱ ልጆች ቁጥር ከጊዜ ወደ ጊዜ በብዛት እያየን መሆኑ ነው። ጉዳቱም ይበልጡን ዘላቂ መሆኑን እናስተውልበታለን። ልጆቹ ረዘም ብላለ ጊዜ ከትምህርት ገበታ ውጭ ይሆናሉ። ቁጥራቸውን በዛ ያለ ነው። ትምህርት ቤት ባሉበትም በግጭቶች ምክንያት የበለጠ ችግር ይገጥማቸዋል። ስለዚህ ይህ አካሄድ በጣም አሳሳቢ ነው። በግጭት በሚታመሱ አካባቢዎች ከሚኖሩት 109 ሚሊዮን የአንደኛ ደረጃ እና የመለስተኛ ሁለተኛ ደረጃ ተማሪዎች መካከል ከአራት ተማሪ አንድ ከትምህርት ገበታ የሚስተጓጎል ወይም የምትስተጓጎል መሆኑን ይህ አዲስ ጥናት ያመለክታል። በዋናነት የምንናገረው ከስድስት እስከ አስራ አምስት አመት ባለው ቁልፍ የእድሜ ክልል ስላሉ ልጆች ነው። ስለዚህ ይህ ግኝት ከዚህ ቀደም ያለ የትምህርት እድል የሚያመልጣቸውን ልጆች እንኳን አይጨምርም። ዋና የትምህርት መቅሰሚያ ወቅት የሆኑትን የአንደኛ ደረጃና መለስተኛ ሁለተኛ ደረጃ ነው የሚመለከተው። ዩኒሴፍ ባጠናቀረው በዚህ ሪፖርት የልጆች የትምህርት ሂደት በይበልጥ የተስተጓጎሉባቸው ሀገሮች ዝርዝር ውስጥ ግንባር ቀደሞ አዲሲቱ የአፍሪካ ሀገር መሆኗን በንደር ያስረዳሉ። ከትምህርት ቤት ውጪ ባሉ ልጆች ብዛት ደቡብ ሱዳን አንደኛ ነች። ከሀገሪቱ ልጆች ከግማሽ የሚበልጡት ከትምህርት ገበታ ውጭ ናቸው። ኒጀር ደግሞ በሁለተኛነት በቅርበት ትከተላለች። አርባ ሰባት ከመቶ ትምህርታቸውን ለመከታተል አልቻሉም። ደቡብ ሱዳን አርባ አንድ ከመቶ ከትምህርት ውጭ ናቸው። አፍጋኒስታን ደግሞ ምንም እንኳን ጠቀም ያለ እርምጃ ያስመዘገበች ቢሆንም አሁንም አርባ ከመቶ ልጆቿ ከትምህርት ገበታ ውጭ ናቸው። በአንድ ወቅት ሶሪያ የሚበዙት ልጆቿ ትምህርት ላይ የነበሩ ሲሆን ዛሬ ያቺ ሀገር የአውሮፓ የፍልሰተኞችና የስደተኞች ቀውስ እምብርት መሆኗን የዩኒሴፏ የትምህርትና የአጣዳፊ ጉዳዮች ባለሙያ ያስታውሳሉ። ሶሪያ ውስጥ በጦርነት ምክንያት ብዛት ያላቸው ልጆች ከትምህርት ገበታ ተፈናቅለዋል። እንደምታውቁት እጅግ ግዙፍ ቁጥር ያለው ሕዝብ ወደ አካባቢው ሀገሮች ተሰዷል። አሁን ደግሞ በአውሮፓዊ የፍልሰት ቀውስ ምክንያት ምን ያህል ልጆች የትምህርት ዕድል እንደሚያገኙ በእርግጠኝነት ለማወቅ አይቻልም። መደበኛም ይሁን መደበኛ ያልሆነ ትምህርት ማለቴ ነው። ከበርካታ አጋሮቻችን ጋር ሆነን ለእነዚህ ልጆች የተቻለንን ያህል አገልግሎቶች ለማዳረስ ጥረት እያደረግን ነው። ትክክለኛ አኃዝ ለማግኘት ግን ያስቸግራል። ልጆች የትምህርት እድል ሳያገኙ ሲቀሩ በወደፊት ሕይወታቸው ለጉዳት እንደሚጋለጡ የዩኒሴፉ ጥናታዊ ትንተና ያስገነዝባል። ማለትም የስራ እድል ለማግኘት የሚያስችል የሙያ ስልጠና አይኖራቸውም። በኑሯቸው ውስጥ በሚገጥሟቸው ጉዳዮች ለመደራደር የሚያስችል መሰረታዊ እውቀት አያገኙም። ልጆች የትምህርት እድል በሚያገኙባቸው ሀገሮች ለምሳሌ በጎበኘኋቸው በትናንሽ የአፍጋኒስታን ከተሞች ልጆች ወላጆቻቸውን ወክለው በከፍተኛ ጉዳዮቻቸው ውል በመደራደር ቁልፍ ሚና ሲጫወቱ አስተውያለሁ። በአካባቢ ገበያዎችም ጥሩ ዋጋ እንዲያገኙ ይደራደሩላቸዋል። ስለዚህ በዕለታዊ ኑሯቸውም ይሁን ወደፊት መምህር፣ ሐኪምና የሀገሮቻቸው መሪዎች ለመሆን የሚያስፈልጋቸው እውቀት ያገኙበታል ማለት ነው። የአንድ ትውልድ ልጆች እንዲህ ባለ ትምህርት ተኮትኩተው ሳያድጉ ሲቀሩ ሀገሮቻቸው በዘላቂነት ይጎዳሉ። ለምሳሌ ምጣኔ ሀብቱ፣ ጤና ጥበቃው ሊዳከም ይችላል። ልጃገረዶቹ ደግሞ ይበልጡን ለጾታዊ ወከባ ይጋለጣሉ። ጦርነቶች በትምህርት ቤት ሕንጻዎች ላይ የሚያደርሱት ውድመትም ሌላው ነው። እንደገና የዩኒሴፏ ባለሙያ ብዙ ትምህርት ቤቶች ወድመዋል፣ ወይ ደግሞ አደገኛ ሁኔታ ላይ ናቸው። ያልፈነዱ ቦምቦችም አሉባቸው። ወታደሮች ወይም ታጣቂ ቡድኖች በቁጥጥር ስር የዋሏቸው ትምህርት ቤቶችም ይኖራሉ። ትምህርት ቤቶቹ አካባቢ አንዳንድ እንቅስቃሴ እያደረጉ ህዝቡን ሽብር ይለቁበታል። ስለዚህ ትምህርት ቤት ያሉትም ልጆች ቢሆኑ ደህንነታቸው ይበልጡን ለአደጋ እየተጋለጠ ነው። ታዲያ ለጋሾችና መንግስታት በግጭት በሚታመሱ አካባቢዎች ትምህርትን እንደ አንድ አብይ የሰብአዊ እርዳታ ጥረታቸው ትኩረት እንዲይዙት ዩኒሴፍና አጋሮቹ ተማጽኖ እያቀረቡ ናቸው። ሁኔታዎች ይረጋጉና የትምህርቱን ጉዳይ እንመለስበታለን የሚለውን አመለካከት ትምህርት መቆም የለበትም ወደሚለው መቀየር ያስፈልገናል። ይህ እውን እንዲሆን ዩኒሴፍ ልጆች ከአደጋ ተጠብቀው ትምህርታቸው የጨዋታም እድላቸው እንዲመቻች ጥረት እያደረገ መሆኑን አስገንዝበዋል። አድማጮች፣ ለምሽቱ ያዝ ነው በዚህ አበቃ። ደህና ደሮ። ትግርኛ ይቀጥላል።